በደቡብ ክልል በተለያዩ አካባቢዎች የተከሰቱ ግጭቶች ዳፋቸው በሰው ሕይወት መጥፋትና በንብረት ውድመት ብቻ አላባራም። በክልሉ የተስተዋለው አለመረጋጋት ከአርባ ሺህ በላይ ተማሪዎች ትምህርታቸውን በማቋረጥ አመቱን ሙሉ ከቤት እንዲውሉ አስገድዷቸዋል። በተለይም በጌዲዮ፣ በሲዳማ፣ በጎፋ፣ በጉራጌና በከፋ ዞኖች 50 የአንደኛና የሁለተኛ ደረጃ ትምህርት ቤቶች ሙሉ በሙሉ እንደተዘጉ የትምህርት ዘመኑ መጠናቀቁን ነው የክልሉ ትምህርት ቢሮ ምክትል የቢሮ ኃላፊ አቶ ተሰማ ዲማ ይገለጹ። የ ሁለት ሺ አስራ አንድ ላይ ሁላችን እንደምናውቀው በክልላችን በተለያዩ አካባቢዎች አለመረጋጋቶች አሉ፣ ግጭቶች አሉ። በተለያዩ ሰበብ አስባቦች እና ማህበረሰብ ፍላጎቶች እና ጥያቄዎች ጋር ተያይዘው የተዘጉ ትምህርት ቤቶች አሉ። እነዚህ የተዘጉ ትምህርት ቤቶች ያው ሙሉ አመት የተዘጉ ትምህርት ቤቶችም አሉ ወደ ህዳር ነ ታህሳስ አካባቢ ደግሞ ስራቸው ነው ጀምረዋሉ ስለዚህ ሙሉ በሙሉ የተዘጉ ብለን የያዝ ናቸው እ በእኛ አሁን ባለን መረጃ ወደ ከሀምሳ በላይ የሚጠጉ ትምህርት ቤቶች በተለያዩ አካባቢዎች የተዘጉበት ሁኔታ ነው ያለው በነዚህ ትምህርት ቤቶች ከአርባ ሺህ በላይ ተማሪዎች ሁለት ሺህ አስራ አንድ የትምህርት እድል ተጠቃሚ ሳይሆኑ ቀርተዋል የትምህርት ዘመኑን በተቆራረጠ ሁኔታ ሲከታተሉ ለነበሩ ተማሪዎች የማካካሻ የክረምት ትምህርት በመሰጠት ላይ ይገኛል ያሉት ምክትል የቢሮ ኃላፊው አቶ ተሰማም በትምህርት ቤቶቹ መዘጋት ምክንያት ትምህርታቸውን ያቋረጡ ከ40 ሺህ በላይ ተማሪዎች ግን ቀደም ሲል በነበሩባቸው ክፍሎች እንደሚቀጥሉ ጠቁመዋል። የተቆራረጠ ትምህርት ሲሰጥባቸው በነበሩ አካባቢዎች ላይ ድጋሚ አሁን በክረምት ላይም የማካካሻ እቅድ አዘጋጅተን አንዳንድ ኮንተንቶች፣ አንዳንድ ይዘቶች ሳይሸፈኑ ቀሩበት ሁኔታም ስላለ ያን ማስተካከል ተማሪዎቹ መምህራኖቹ አሁን ላይ ላይ ቅድም በጠቃቀስኳቸው አካባቢዎች ላይ ትምህርት እየሰጠ ነው ያለው ያ ምንድነው ማካካሻ ነው እንግዲህ የማካካሻ ስራ እየሰራን ነው እነሱ 2012 ላይ ነው ጀምሩት ሙሉ በሙሉ ማለት ነው ስለዚህ እነዛ ላይ ማካካሻ የሚሰጥበትም አግባቢ ማሰራርም የለም ምክንያቱም እነሱ ሙሉ በሙሉ አልተማሩም ሙሉ በሙሉ ስላልተማሩ አሁን እነሱ በ2012 ልክ እንደ ሌሎቹ መስከረም ላይ ትምህርት ሲጀምሩ ሌሎቹ ተማሪዎች እነሱ አብረው ይጀምራሉ ማለት ነው ስለዚህ እነዚህ ህጻናት በትምህርት እድሜያቸው መማር የሚገባቸውን አንድ አመት ላጋ ያደርጋሉ ማለት ነው ይሄ ሳይኮሎጂካሊ በተማሪዎችም ላይ ዜና ይፈጥራል በወላጆችም ላይ አጠቃላይ በሀገር ኢኮኖሚ ላይ ትልቅ ችግርና ጉድለት ነው ፈጥረውና የክልሉ ትምህርት ቢሮ በመጪው የ2012 የትምህርት ዘመን ተዘግተው የነበሩ 50 ትምህርት ቤቶችን አገልግሎት ለማስጀመር በቢሮ በኩል አስፈላጊው የዝግጅት ሥራ መከናወኑን አቶ ተሰማ ተናግረዋል። በተለይም በግጭት ምክንያት የተጎዱ ትምህርት ቤቶችን መልሶ የመጠገን ሥራዎች በመከናወን ላይ እንደሚገኙ የገለጹት ምክትል ቢሮ ኃላፊው ሙሉ በሙሉ በወደሙባቸው አካባቢዎች ግን ጊዜያዊ ዳሶችን በማዘጋጀት የትምህርት ሥራው ይጀመራል ብለዋል። ጨርሶ ደግሞ ትምህርት ቤቶች የፈረሱባቸው አካባቢዎች አሉ። እነዚህን መልሶ የመገንባት ዳስም ቢሆን ጊዜያዊ ዳስ በመስራት ማህበረሰቡን በማስተባበር በዚህ ዙሪያ ላይ ወረዳ የራሱ ድርሻ አለው፣ የቀበሌ ማህበረሰብ የራሱ ድርሻ አለው፣ ዞንም ድርሻ አለው። እኛም ማገዝ በምንገባን ልክ እናግዛለን ብለናል እንደ ትምህርት ቢሮ ስለዚህ ተቀናጅተን ከሰራል እነዚህን ትምህርት ቤቶች ወደ ሙሉ ስራቸው እንዲመለሱ የማድረግ ስራ እንስራለን ብለን አቅደን እየሰራን ያለ ነው። በ2012 አንድም ትምህርት ቤት መዘጋት የለበትም፣ በነዛ ትምህርት ቤቶች አገልግሎት የሚያገኙ ህጻናትም ከትምህርት ገበታ ውጭ መሆን የለባቸውም የሚል እምነት ተይዞ ነው እየተሰራ ያለውና በክልሉ በ2012 የትምህርት ዘመን ተመሳሳይ ችግር እንዳያጋጥም የክልሉ ትምህርት ቢሮ እስከ ታችኛው የህብረተሰብ ክፍል ከሚገኙ አካላት ጋር ውይይት ማድረጉን የገለጹት አቶ ተሰማም በባለፈው አመት የትምህርት ዘመን የተስተዋለው ክስተት በማህበረሰቡ ውስጥ የቁጭት ስሜት መፍጠሩን ተናግረዋል። ከማህበረሰቡ ጋር በተደረጉ ውይይቶችም በክልሉ በተለያዩ አካላት የሚነሱ ፖለቲካዊ የመብት ጥያቄዎችና የተቃውሞ ሰልፎች የትምህርት ስራን በማይነካ መልኩ በራሳቸው መስመር ብቻ መስተናገድ እንደሚገባቸው ከመግባባት ላይ መደረሱን አመልክተዋል። ይህ መሆኑ በማህበረሰብ ውስጥ ቁጭት ፈጥሯል። ስለዚህ ይሄ ቁጭት በመፈጠሩ በሚቀጥለው በ2012 ወደ ትምህርት ገበታ ልጆቻቸውን ሊልኩ ይችላሉ። በእርግጥ በወቅቱ የነበሩ አንዳንዶቹ የመዋቅር ጥያቄ ያለባቸው አሉ፣ አንዳንዶቹ የማንነት ጥያቄ ያለባቸው አሉ። እነዚህ ጥያቄዎች ትምህርትን የሚከለክሉ አይደሉ በመሰረታዊነት ከተመለከት ነው የሚከለክሉ አይደሉም። የማንነት ጥያቄ በራሱ መስመር መሄድ ይችላል። የመዋቅር ጥያቄ በራሱ መስመር መሄድ ይችላል። መንግስትም ተገቢውን ምላሽ መስጠት ይችላል በጊዜው። ተማሪዎችን ግን ከትምህርት ገበታ መከልከል ይሄ መፍትሄ ይሆናል የሚል እምነት በእኛ በኩል የለም። ማህበረሰቡንም ይህን ግንዛቤ ማስጨበጥ ስራ በስፋት ተሰርቷል። ስለዚህ ከዚህ ጋር ተያይዘው የተሻለ ነገር ይኖራል ብለን እንገምታለን። በደቡብ ክልል በ2012 የትምህርት ዘመን 7000 በሚጠጉ የአንደኛና የሁለተኛ ደረጃ ትምህርት ቤቶች ከአራት ሚሊዮን በላይ ተማሪዎች በትምህርት ገበታ ላይ ይገኛሉ ተብሎ እንደሚጠበቅ ከቢሮው የተገኘው መረጃ ያመለክታል። ለዲደብልዩ ዘገባ ሸዋንግዛ ወጋየው ሐዋሳም